The Voice of America. በቤኒሻንጉል ጉሙዝ ክልል መተክል ዞን ውስጥ የሚኖሩ የኦሮሞ ተወላጆች በክልሉ አስተዳደራዊ በደል እየደረሰብን ነው ይላሉ። ከጎንጎና ድባጥ ከሚባሉ ቀበሌዎች ሰሞኑን መሬታቸውን ያለ አግባብ እንደተወሰደባቸውና በቋንቋቸው ለመማር ያቀረቡት ጥያቄ በክልሉ መንግስት ምላሽ እንደተነፈገው ተናግረዋል። የቤኒሻንጉል ጉሙዝ ሕዝቦች ዲሞክራሲያዊ አንድነት ፓርቲ ተጠሪ አቶ ሞገስ ነገሮ የክልሉ መንግስት የነዋሪዎቹን ቅሬታ ለመመለስ እየሰራ መሆኑን ገልጸዋል። ገልሞ ዳዊት ተጨማሪ ዘገባ አለው። በቤኒሻንጉል ጉሙዝ ክልል መተከል ዞን ጎንጎና ድባጥ በሚባሉ ቀበሌ ማህበር ነዋሪዎች በሚድሮክ ኢትዮጵያ ግሩፕ መሬታቸውን ያለ በቂ ካሳ እየተቀሙ እንደሆነ የአካባቢው ነዋሪዎች ይናገራሉ። አርሶ አደሮቹ መሬታችንን እየቀማ ያለው በአካባቢው በወርቅ ማዕድን ማውጣት ስራ ላይ ተሰማርተው የሚገኘው የሚድሮክ ወርቅ ማዕድን ኃላፊነቱ የተወሰነ የግል ማህበር መሆኑን ነው የሚናገሩት። አቶ ገለታ ብሩ የጎንጎ ቀበሌ ነዋሪ ሲሆኑ ቅሬታቸውን እንዲህ ያስረዳሉ። ዶን ጎቴ ሰሌ ወላካ የጎንጎን እንኳ ግማሹን ከስምምነት ላይ ደርሰዋል። እያስቸገሩ ያሉት ቦታ ፍጢ የሚባል ቦታ ያሉትን ሰዎች ነው። ወጣቶች ተሰባስበው በሕግ አምላክ መሬታችንን ሕጋዊ ባልሆነ መንገድ አትውሰዱብን፣ ካሳ የሚከፈል ከሆነም ካሳ ስጡን፣ ይሄ ግብር የምንገብርበት መሬታችን ነው ብለው ሲሉ እነሱ ግን መሬት የመንግሥት ነው እናንተ የምን መሬት አላችሁ ብለው ደብድበው አባረሯቸው። አሁን የግለሰብ መሬት ላይ ተክለው እየሰሩ ነው። አቶ ገለታ በፊት የቤንሻንጉል ጉሙዝ ክልል ሲዋቀር በፈቃደኝነት የክልሉ ነዋሪዎች እንድንሆን አስቀርተውን፣ አሁን ግን የወርቅ ማዕድን በአካባቢያችን ስለተገኘ የአካባቢው አስተዳደር በግድ ሊያፈናቅልን ነው ሲሉ አክለው ተናግረዋል። አቶ ደበሎሂካ በመተከል ዞን ያሉ የኦሮሞ ተወላጆችን በአባገዳነት ይመራሉ። በዞኑ በርካታ የኦሮሞ ተወላጆች ቢኖሩም የክልሉ መንግስት ግን ባህላቸውን እንዲያሳድጉና ቋንቋቸውን እንዲጠቀሙ አይፈቅድም ሲሉ የክልሉን መንግስት ይወቅሳሉ። ሚዳኑ ቀምኑ ሚርገን ቀምኑ አባን በረችሁን እንጅሩ አዳ ምንም መብት የለንም። በቋንቋችን መማር አንችልም። ባህላችን አይከበርም። ሰው ለዚህ ነው የሸሸው። ሕዝቡ ያጠፋው ነገር የለም። እኛ ከሰው በላይ ነን አላልንም። ሰው ላይ ያደረስነው ጉዳት የለም። በቃ ባህላችንን ማክበር እንፈልጋለን ስንል ይሄ ጸረ ሕዝብ የሆነ አስተሳሰብ ነው ብለው ይፈርጁናል። አቶ ቀነኒ ጅባት የወለጋ ዩኒቨርሲቲ መምህር እንዲሁም በአዲስ አበባ ዩኒቨርሲቲ ደግሞ የሰላምና ጸጥታ ጥናት የዶክተር ዲግሪ ተማሪ ናቸው። ከዚህ በፊት በመመረቂያ ጽሁፋቸው በመተከል ዞን ሰፍሮ ስለሚገኙ የኦሮሞ ተወላጆች እጻፉ ሲሆን በአካባቢው የሚኖሩ የኦሮሞ ተወላጆች ቢያንስ ከአስረኛው ክፍለ ዘመን በፊት በቦታው ሰፍሮ እንደነበሩ ይናገራሉ። ኦሮሞ በቦታው ከሰፈረ ቆይቷል። ከአስር ወይም ከአስራ አንደኛው ክፍለ ዘመን ጀምሮ የኦሮሞ ሕዝብ በስፋት ሲንቀሳቀስ በነበረበት ወቅት እስከ ሱዳን ጠረፍ ድረስ ሰፍረው ነበር። በዚህ አካባቢ የሰፈሩ ጊዜ በቋንቋቸው ሀገሩን ስም አውጥተውለት ወንዛቸውን ሰይመው ይኖሩ ነበር። በእርግጥ ከዚህ ጊዜ አንስተው በቦታው ነበሩ የሚል መረጃ ባይኖርም በተጨባጭ ግን ከአስረኛው ክፍለ ዘመን አንስተው በዚህ ቦታ ነበሩ። አቶ ቀነኔ ያክለው በመተከል ዞን በተለይ የወንበራ የድባጥና የጉላን ወረዳ ነዋሪዎች በአብላጫ የኦሮሞ ተወላጆች መሆናቸውን ይናገራሉ። የኢትዮጵያ የክልል ድንበር አወሳሰን በብሔር ላይ የተመረኮዘ በመሆኑ እኚህ የኦሮሞ ተወላጆች ለምን ክልላዊ ድንበር ከለላ ሲደረግ ወደ ጎረቤት ኦሮሚያ ክልል አልተጠቀለሉም? የሚል ጥያቄ አቶ ቀኒ በድጋሚ ተጠይቀው የፌደራል መንግስት በድንበር ከለላው ጊዜ የክልሉ የቆዳ ስፋት እንዳያዝ በኦሮሚያና በአማራ ክልል በድንበር ላይ ያሉ መሬት ወደ ቤኒሻንጉል ጉሙዝ እንዲከለሉ በመወሰኑ ነው ሲሉ መልስ ሰጥተዋል። የነዋሪዎቹ የመጀመሪያ ቅሬታ የሚድሮክ ወርቅ ማዕድን ኃላፊነቱ የተወሰነ የግል ማኅበርን ይመለከታል። በተለይ የድባት እንዲሁም የጎንጎ ቅብሌ ማኅበር አርሶ አደሮች መሬታቸው በሚድሮክ ወርቅ ማዕድን ያለ ካሳ መወሰዱን ይናገራሉ። ለነዋሪዎቹ ቅሬታ ምላሽ ለማግኘት በጅዳ ያለውን የሚድሮክ ወርቅ ማዕድን ዋና መስሪያ ቤትና በኢትዮጵያ ያለውን ተወካይ ቢሮ ለማናገር ያደረግነው ሙከራ አልተሳካም። ሌላው የነዋሪዎቹ ቅሬታ የሚመለከተው የቤኒሻንጉል ጉሙዝ ክልል አስተዳደርን ነው። ይህንን ጥያቄያቸውን ከቤኒሻንጉል ጉሙዝ ሕዝቦች ዲሞክራሲያዊ አንድነት ፓርቲ አቶ ሞገስ ነገረውን ጠይቀን ነበር። መሬታችን በሚድሮክ ኢትዮጵያ ያለ አግባብ ተወስዶብናል አሉት የክልሉ ፕሬዚዳንት መብታቸው እንዲጠበቅ ውሳኔ ያስተላለፉ መሆናቸውን ገልጸው፣ ለወደፊትም የክልሉ መንግስት ክትትል እንደሚያደርግ ነው አቶ ሞገስ የተናገሩት። ሌላው የነዋሪዎቹ ቅሬታ የክልሉ መንግስት በቋንቋችን እንድንማር አልፈቀደልንም፣ አልፎም ባህላችን እንዳናሳድግ ጫና ያሳድርብናል የሚል ነው። አቶ ሞገስ ይህንን ጥያቄ ተጠይቀው የሚከተለው መልስ ሰጥተዋል። አይ እውነት ለመናገር በመተከልም በከማሽም በአሶሳ ዞንም በርካታ የኦሮሞ ብሔር ተወላጆች አሉ። መብታቸው ተከብሮ ከማንም እኩል ተምሮም ጥሩ ቦታ የደረሱ አርሶም ጥሩ ገቢ ያላቸው ነግዶም የተሻለ ቤት ሰርተው ባለ ሀብቱ ነው የሚኖሩ አሉ። በባህልም በኩል ባህልን የሚጋፋ ባህላቸውን አታሳድጉ በመንግስትም በአካባቢ ነዋሪዎችም የለም። በአፍ መፍቻ ቋንቋ በኩልም ደጋግሞ ጥያቄ ይነሳ ነበር። ግልጽ ነው። ከስ ሰማንያ አራት አምስት ጀምሮ በተለይ ሰባት በኋላ ይህንም ቢሆን በክፋት አትጠቀሙ ቋንቋቸው አይደግ አያስፈልግም ያለ አንድም የመንግስት አካል የለም። በብዛት የኦሮሞ ብሔር በክልሉ ውስጥ እንደመኖሩ ፈጥኖ ምላሽ እንዲያገኝ የመጠየቁ ነገር በግልጽ ነበር። ይሄ ምንም የሚካድ ነገር አይደለም። በቆይታ ግን አሁን የክልሉ ማቆም እየተጠናከረ በመምጣቱ የሌሎችም ጥያቄ እየተመለሰ በመምጣቱ፣ በተለይ ከአምና ወዲህ ደግሞ የክልሉ መንግስት ባለው አቅም ደግፎን ወደ በቋንቋ የመማሩ ነገር አሁን ወደ እውን እንዲሆን ወደ ተጨባጭ ስራ እንዲገባ እየተደረገ ነው ያለው። የቋንቋን ጉዳይ ይህን ይመስላል እስከማውቀው ድረስ። በአፍ መፍጫ ቋንቋ ትምህርት መስጠት እንዲጀመር የቤኒሻንጉል ጉሙዝ ትምህርት ቢሮ እና የኦሮሚያ ትምህርት ቢሮ በጋራ መስራት መጀመራቸውንም አቶ ሞገስ አክለው ተናግረዋል። ተማሪዎቹ በአፍ መፍጫ ቋንቋቸው መቼ መማር እንደሚጀምሩ ግን አቶ ሞገስ የተናገሩት የለም። ለአሜሪካ ድምጽ ገልሙ ዳዊት ከናይሮቢ።